ቮይስ ኦፍ አሜሪካ ለያዝ ለያዝነው የአውሮፓውያን 2013 ዓ.ም የአውሮፓ ፓርላማ የሳሃሮቭ ሽልማት ሁለት ኢትዮጵያውያንን ጨምሮ ሰባት እጩዎች ቀርበዋል። ሽልማቱ ለሐሳብ ነጻነት ለሚታገሉና ለታገሉ የሚሰጥ ዓመታዊ የአውሮፓ ፓርላማ ክንዋኔ ነው። ኢትዮጵያውያኑን እጩዎች ለሽልማት ካቀረቡት አርባ የአውሮፓ ፓርላማ አባላት አንዷ የሆኑትን አና ጎሚሽን ማምሻውን ያነጋገረው ሰለሞን አባተ ተከታዩን ላቢርስ አሰናድተዋል። የያዝ ነው የአውሮፓውያኑ ዓመት የሐሳብ ነጻነት የሰኻሮቭ ሽልማት እጩዎች ስሞች ለውጭ ጉዳዮችና የልማት ኮሚቴዎቹ ጥምር ስብሰባ እንደቀረቡ የአውሮፓ ፓርላማ ያስታወቀው ከትናንት በስቲያ ሰኞ ምሽት ላይ ነው። በፓርላማው መግለጫ መሠረት ፓኪስታናዊቷ ማላላ ዩሳፍ ዛይ፣ አሜሪካዊው ኤድዋርድ ስኖውደን፣ ኢትዮጵያውያኑ ርዕዮት ዓለሙና እስክንድር ነጋ፣ ቤላሩሲያውያኑ አሊስ ቢያላትስኪ፣ ኤድዋርድ ላባውና ማኮላ ስታትኬቪች በመላ የሀገሪቱ የ ፖለቲካ እስረኞች ስም ሩሲያዊው ሚካኤል ኮዶሮቭስኪ፣ የቱርኩ የቆመ ሰው በሚል መጠሪያ የተጀመረው የቱርክ መንግስት ላይ አፍጣጭ የታክሲ ማደባባይ ተቃዋሚዎች የመጀመሪያው ተሰላፊ ኤርዶም ጊዩንጁዝ፣ የሲኤንኤን የቴሌቪዥን አውታር ፍሪደም ፕሮጀክት ወይም የነጻነት ፕሮጀክት ዘመነኛውን ባርነት ማብቃት የሚባለው ፕሮግራም ናቸው። ኢትዮጵያውያኑ ሪዮትና እስክንድር ለሽልማቱ የታጩት የአውሮፓ ፓርላማ አባል በሆኑት አና ማሪያ ሮሳ ማርቲነስ ሀሙሽ፣ መሆኑን የአውሮፓ ፓርላማ መግለጫ አስታውቋል። በአውሮፓውያኑ የዘመን አቆጣጠር ከ2009 ዓ ም ጀምሮ የፖርቹጋሉን ገዢ ፓርቲና የአውሮፓ ሶሻሊስት ፓርቲ አባል የሆነውን የፖርቹጋል ሶሻሊስት ፓርቲ ወክለው የአውሮፓ ፓርላማ አባል ሆኖ በማገልገል ላይ ሲሆኑ የፓርላማ የውጭ ጉዳዮች ኮሚቴና የሰብአዊ መብቶች ንዑስ ኮሚቴም አባል ናቸው። ሚስ ጎሜሽ የፓርላማው የሲቪል ነጻነቶች የፍትህና የውስጥ ጉዳዮች ኮሚቴም ተለዋጭ አባልና የሌሎችም የፓርላማው ልኡካን ቡድኖች አባልና ተለዋጭም አባል ናቸው ስለ ስለ እስክንድር ነጋ ለሳካሮቭ የሀሳብ ነጻነት ሽልማት መታጨት የሚያምኑት በፓርላማው ውስጥ እርሳቸው ብቻ አለመሆናቸውን ገልጸውልኛል። አይ ዋዝ ናት አሎን ብቻዬን አይደለም፤ ያቀረብኳቸው ርዕዮት አለሙንና እስክንድር ነጋን ለ2013 ዓ ምት ሽልማት ለማቅረብ ከኔ ጋር የፈረሙ ሌሎች አርባ የፓርላማ አባላት አብረውኛሉ። በአሁኑ ምርጫ ርዕዮትና እስክንድር ቁጥራቸው ወደ 12 ከሚሆኑ ከመላው ዓለም ከተጠቆሙ ሰዎች መካከል ወደ ሰባቱ ዝርዝር የገቡ መሆኑን ሚስቆምሽ ጠቁመው የፊታችን ጥቅምት ውስጥ በሚደረገው በተሟላው ፓርላማ የምርጫ ስነስርዓት ላይ አንዱ በ ድምጽ እንደሚወጣ አመልክተዋል። እስክንድርና ርእዮት ወደዚህ አጭር ዝርዝር ሲገቡ ፓርላማው ለእጩነት ያወጣቸውን መመዘኛዎች አሟልተው እንደሆነ ሚስ ጎሜሽ ጠቁመዋል። ፓርላማው ባወጣው መስፈርት መሰረት የተመዘኑት የሚያደርጉት ትግል ለሀገሮቻቸው ዲሞክራሲ ነጻነትና ፍትህ ያለው አስተዋጽኦ ታይቶ ነው። በተጨማሪም አሁን ርዕዮት አለሙ ያለችበትን ሁኔታም በቅርብ እየተከታተሉ መሆኑን ሚስ ጎምሽ ጠቁመዋል። We have learned afterwards that uh, Ms. Rayota Lemo is in hunger strike in the Tahiti prison and we are very concerned with our situation. Through this nomination we wanted to... ሪዮት አለሙ ቃልቲ እስር ቤት ውስጥ የረሃብ አድማ ላይ መሆኗን ሰምተናል ያለችበት ሁኔታ እያሳሰበን ይገኛል በዚህ ምርጫም የነርሱን እና የሌሎችም ለዲሞክራሲ ለፍትህና ለሰብአዊ መብቶች ሲሉ በኢትዮጵያ እስር ቤቶች ውስጥ የሚገኙ ጋዜጠኞችና የፖለቲካ እስረኞችን ስቃይ አጉልተን ማሳየት እንፈልጋለን። እርሳቸው አባል የሆኑበት የአውሮፓ ፓርላማ የሰብአዊ መብቶች ንዑስ ኮሚቴ ልኡካን በቅርቡ ወደ ኢትዮጵያ ተጉዘው በነበረ ጊዜ የቃሊቲን እስር ቤት መጎብኘት ፈልገው ከሀገሪቱ ከፍተኛ ባለስልጣናት ፈቃድ ቢያገኙም የእስር ቤቱ ኃላፊዎች ግን አናስገ ባም ያላቸው መሆኑን አስታውሰው ይህ ሁኔታ በገዢው ፓርቲ ውስጥ አንዳች የስልጣን ሽኩቻ መኖሩን እንደሚጠቁማቸው አመልክተዋል። በተጨማሪም ኢትዮጵያ እስር ቤት ውስጥ ያሉትን እንደ እስክንድር ነጋና ርዕዮት ዓለሙ አይነት ደፋር ታጋዮችን በማፈን እንደ ኮቶኑ ስምምነት አይነቶችን ግዴታዎቿን እየተወጣች አለመሆኗንም መገንዘብ ይቻላል ብለዋል። የፓርላማው አባል አና ጎሜሽ እስክንድርና ርዕዮት እንዲሁም ሌሎች የታሰሩት በወንጀል አድራጎት ምክንያት ነው ሲሉ የኢትዮጵያ ባለስልጣናት እንደሚናገሩም አንስቼላቸው ነበር። ለሚስ ጎሜሽ That is not uh, acceptable. Uh, the, uh, the Ethiopian government uh, knows very well that these uh, anti-terrorist laws are being abused. ይህ ተቀባይነት የለውም ጸረ ሽብር ህጉን ያለ አግባብ እየተጠቀሙበት መሆኑን የኢትዮጵያ መንግስት ያውቃል በሚያሳዝን ሁኔታ የሰብአዊ መብቶችን በሽብር ሰበብ የምታስረው ኢትዮጵያ ብቻ አይደለችም ሪዮት አለሙ ቀደም ሲል ከዩኔስኮ እስክንድር ከፔን ኢንተርናሽናል ሽልማቶችን አግኝተዋል እነዚህ ሰዎች አሉ እውነተኛ የሰብአዊ መብቶች ታጋዮች ናቸው ለመሆኑ የአሁኑ ምርጫ እስክንድርና ርእዮት የህሊና እስረኛ ለመሆናቸው የአውሮፓ ፓርላማ ማረጋገጫ የሚሰጥበት አድርጎ መውሰድ ይቻላል። በእርግጥ ይቻላል። የህሊና እስረኞች መሆናቸው ብቻ ሳይሆን ለኢትዮጵያና ለአፍሪካ ለነጻነት፣ ለዲሞክራሲ፣ ለህግ የበላይነት የሚታገሉ ሁሉም ደወል ወይም መታያ ናቸው። በኢትዮጵያ ውስጥ ባለው ሁኔታ ላይ ለመነጋገር የአውሮፓ ፓርላማ ልኡካን በዚህ ዓመት መጨረሻ ወደ ኢትዮጵያ እንደሚጓዙ ሚስ ጎሜሽ ጠቁመው፣ እርሳቸውም ራሳቸው ገና ባይወስኑም ወደ አዲስ አበባ የመሄድ ሀሳብ እንዳላቸው ገልጸዋል። የሬዮት አለሙንና የእስክንድር ነጋንም የሳሃሮቭ የሀሳብ ነጻነት ሽልማት የአውሮፓ ፓርላማ እንዲያጸድቅ እየጠበቁ መሆናቸውን የጠቆሙት ሚስ ጎሜሽ የአሁኑ ምርጫና ወደ ሰባቱ ዝርዝር መግባታቸው በራሱም ትልቅ እውቅና የሚያሰጥና የሚያስደስት መሆኑን ገልጸዋል። ሚስ ጎሜሽ በኢትዮጵያ ጉዳይ ጣልቃ ገቡ ይፈተፍታሉ፣ የሚሉ በጣም የሚጠልወውና የሚወቅሶ የኢትዮጵያ መንግስት ባለስልጣናትና የገዢው ፓርቲ ደጋፊዎች አሉ ብያቸው ነበር። በ1997 ዓ.ም ኢትዮጵያ ተገኝቻለሁ። ለኢትዮጵያ በጣም የምጨነቅ ሰው ነኝ። የዚያች ሀገር የኢትዮጵያ ሕዝብ አድናቂ ነኝ። እንደ አውሮፓ ፓርላማ አባልነቴ ስለ ዲሞክራሲ ለፍትህና ለሰብአዊ መብቶች በዓለም ዙሪያ በየትም ስፍራ መፋለም ኃላፊነቴ ነው። ስለ ዲሞክራሲ፣ ስለ ሰብአዊ መብቶች ስለሚታገሉ ሰዎች እናገራለሁ። እርግጥ የትም ያሉ አምባገነኖች የየራሳቸው የሰብአዊ መብቶች ተሟጋቾችም ፈትፋች፣ ጣልቃ ገብ እያሉ ይጠሯቸዋል። በኔም ሀገር በሳላዛር የአምባገነንነት አመታት ስለ ዲሞክራሲና ስለ ሰብአዊ መብቶች ይታገሉ የነበሩትን የደገፉ ሁሉ አመጸኞች፣ ሽብርተኞች፣ ፈትፋቾች፣ ጣልቃገቦች እየተባሉ ተጠርተዋል። ያ ጣልቃ ገብነት ስለ ዲሞክራሲና ሰብአዊ መብቶች የሚፋለሙትን ለህግ የበላይነት የሚታገሉትን መደገፍ ከሆነ ጣልቃ ገብ ተብዬ ለመጠራት ግድ የለኝም። ነገር ግን አይደለሁም። የኢትዮጵያ ህዝብ ነው እንደሚመስለኝ ለዲሞክራሲ፣ ለህግ የበላይነትና ለሰብአዊ መብቶች እየተፋለመ ያለው። የኔ ኃላፊነት ዝም ማለት አይደለም። ድጋፌን ማሳየት አለብኝ። ያ ድጋፍ ደግሞ ኢትዮጵያ ውስጥ ላለ አንድ ክፍል ወይንም አንድ ቡድን የሚሰጥ አይደለም። ለመላው የኢትዮጵያ ህዝብና መላው የኢትዮጵያ ህዝብ ለቆመለት ስልጣኔ ነው እንጂ። በዚህም ምክንያት ደግሞ ኢትዮጵያን በ1997 ዓ ም ደጋግሜ ለመጎብኘት ከታደልኩኝ በኋላ የኢትዮጵያ ህዝብ ታላቅ አድናቂ ሆኛለሁ። የተከበራችሁ አድማጮች ርዕዮት በቅርቡ የጀመረችውን የረሃብ አድማ ማቆሟን መዘገባችን ይታወሳል። ሰሎሞን አባተ ለአሜሪካ ድምፅ ዋሽንግተን።